ቁጥሩ በወል ባይታወቅም የተለያዩ የዓለም አቀፍ ድርጅቶች ቀደም ሲል በድርቅ ተጠቂ የሆኑ የህብረተሰቡ አካላት ወደ 15 ሚሊዮን እንደደረሱ ገልጸዋል። አሁን ባለበት ደረጃ ይህ የግምት አሃዝ እንደሚጨምርም ተገምቷል። የቁጥሩ መጠን አሻሚ ቢሆንም በዚህ ጉዳይ ላይ ቀደም ሲል ከመንግሥት በኩል በቃለመጠይቅ የተደረገ ዘገባ ማቅረባችን ይታወሳል። ቁም ነገሩ በቁጥሩ ላይ ሳይሆን አሁን ባለበት ደረጃ ለተጎጂ የህብረተሰቡ አካላት በዓለም አቀፍ ድርጅቶች በኩል ምን እየተሰራ ነው ለሚለው ይበልጡኑ ተጠቂ የሚሆኑት ሕፃናት በመሆናቸው በተባበሩት መንግስታት የሕፃናት አድን ድርጅት በመጻረ ቃሉ በዩኒሴፍ በኩል ምን እየተሰራ ነው ለሚለው የኢትዮጵያ ተጠሪ የሆኑት ወይዘሮ ጂሊያን ሜልሶፕ የሚሉት አላቸው። የተባበሩት መንግስታት ድርጅት የሰብአዊ መብቶች እርዳታ አስተባባሪ ከሆነው ከኦቻ ጋራ በቅርበት ነው የምንሰራው። እንዲሁም የዓለም አቀፍ የምግብ ድርጅት ከደብሉ ኤፍፒ ጋራ በምግብ እጥረት የተጎዱን ለመታደግ አብረን የምንሰራቸው ተግባራት ናቸው። ዩኒሴፍ በአራት ቁልፍ በሆኑ ዘርፎች ላይ ይሰራል። ከፍተኛ የውሃ እጥረት ባሉባቸው አካባቢዎች ከመንግስት ጋር በመተባበር በቅርበት አዲስ ጉድጓድ ቁፋሮ እና በተለይ በአፋር እና ሶማሌ ለበርካታ ዓመታት ተዘግተው አገልግሎት የማይሰጡትን እድሳት በማድረግ ድርቅ በተከሰተባቸው አካባቢዎች ለተጎዱ ቤተሰቦች እየሰራን ነው። so that we can bring water to the drought-affected families. nutrition is obviously a key responsibility for unicef. ሕፃናት በምግብ እጥረት ተጎጂ የሆኑትን ሕክምና በማድረግ ጭምር ተደራሽ የመሆን ኃላፊነት አለብን። ለተግባሩ አስፈላጊውን ለማሰራጨት ደግሞ ከመንግስት ጋር የምናከናውነው ነው። ይህንንም እርዳታ ለማከናወን አስፈላጊውን በማሰባሰብ ለዓመቱ በሚበቃ አኳሆን የሚከናወነው የሚሆነው ከለጋሾች እርዳታን ማሰባሰቡ በአሁኑ ወቅት በዓለም በሚታየው ሁኔታ ቀደምም ባለው ጊዜ የእርዳታ ሰጪዎች መሰላቸትን አሳይቷል፣ በሚባለው አኳያ ዩኒሴፍ እርዳታውን የሚቀጥልበት አቅም ይኖረዋል ይላሉ። የምትንቀሳቀሱበት አካባቢዎችስ ቢገልጹልን ብያቸው፣ ከተጠየቀው 55 ሚሊዮን ዶላር ውስጥ ዛሬ 37 ሚሊዮን ዶላሩን አግኝተናል። ይህ ደግሞ በከፍተኛ ደረጃ የተጠቁ ሕፃናትን ለመታደግ የምንገለገልበት ይሆናል። ይህንንም እንዴት እንደምናዳርሰው እያጠኑ ነው። እርዳታ ሰጪዎች እንዴት ለሀገሪቱ ድጋፍ እንደሚያደርጉ ያሰቡበት ጉዳይ ነው። ይህ ብቻ ሳይበቃ በዓለም ድርጅት በኩልም እየተሰራ ያለ ነው። ምክንያቱም የምግብ አቅርቦቱ አብሮ ካልተካተተ ተጎጂ የሆኑን የኅብረተሰቡን አካላት በዘላቂነት ለመታደግ ባልተቻለም ነበረ። ትግራይ፣ አማራ፣ ኦሮሚያ፣ አፋርና ሶማሌን በሚመለከት አሁን ትኩረት ያደረግንባቸው አካባቢዎች ናቸው። በፌዴራልና በክልሎቹ መንግስታት ጋር በትብብር የምንሰራቸው ናቸው። ጌታቸው ተድላ ሌ ጊዮርጊስ ለዶችቬለ ራዲዮ ከአዲስ አበባ